በደቡብ ክልል ቡርጂና አማሮ ልዩ ወረዳ በተከሰተ ድርቅ በሁለቱ ወረዳዎች ከ150 ሺህ በላይ ዜጎች ለአስቸኳይ የምግብ እርዳታ መጋለጣቸውን የወረዳዎቹ ባለስልጣናት በአሜሪካ ድምፅ አስታውቀዋል። በክልሉ 3.4 ሚሊዮን ዜጎች ድጋፍ እንደሚፈልጉ ከነኚህም ውስጥ በተለይ ሁለት ነጥብ አራት ሚሊዮን ለሚደርሱ ዜጎች ፈጣን ድጋፍ እንደሚያስፈልግ የክልሉ ርዕሰ መስተዳድር አቶ ርስቱ ርእሱ ይርዳው ተናግረዋል። ዮናታን ዘብዲዮስ ነው ያጠናቀረው። አቶ እያሱ አየለ በቡርጅ ልዩ ወረዳ የሌሞ ቀብላ አርሶ አደር ናቸው። ሁለት ሄክታር ማሳ ላይ የዘሩት የጠፍና የአድንጓሪ አዝርት መጥፋቱን ተናግረው በአካባቢያቸው ያለው የድርቅ ሁኔታ የከፋ መሆኑን ተናግሯል ነው ደርሶ ያለ አጥሩልቆ በቃ ፀሐዩ አበላሽ አንድ ሁለት ሄክተር አርሼ በቃ ሙሉ በብሉ ዜሮ ነው የገባው። ሌላ ደግሞ የፍርሶች በሽታም በቃ በጣም እንትን ብለው ፍርሶችን ሁሉ በረሃብም ታሪም አተው በቃ ሁሉ እንትን ላይ ነው ያለው። እንደዚህ አይነት ድርቅ ነው በኛ አካባቢ። ለአንስ ጥማሪ ከግማሽ ሶስት ገሬ ነበርኩና በቃ አንድ ብቻ ነው የቀረ። የአምስት ልጆች አባት የሆኑት አርሶ አደር እያሱ ለረሃብ ተጋልጠናለሁ የሚሉትም በመንግስት የሚደረገው ድጋፍ በቂ አለመሆኑን ጠቁመው ከብቶቻቸውም በየቀኑ እየሞቱባቸው እንደም ተናግሯል። ኖሮ በቃ አሁን ሰው በቃ ረሃብ ብዙዎች እንትን ያሉ ነው ያለው። ባለፈው እርዳታም ትንሽ ከመንግስት የተሰጠው ለቤተሰብ ብዛት የሚደርስ አይደለም፣ ትንሽ ነው። የጠፋውን ገልብጠን ሁሉ እያረሰን ነው ያለ ነው አሁን ዝናብን፣ አሁንም የለም እኮ ደርቀዋል። ሁሉ እንትን ሲሉ በቃ ሰው እያረሰ ነው ያለው ምን እናደርግ ብለው የቡርጅል የወርዳ የግብርና ጽፈት ተላፊ አቶ ሽብሮ ኦቴም የድርቁ ምክንያት የዝናብ እጥረትና በወርዳው የዘለቀው የጸጥታ ችግር ነው ብሏል። በወርዳው ከ49 በላይ ዜጎች ለአስቸኳይ የምግብ እርዳታ መጋለጣቸውም ገልጿል። በ86 ሄክታር ላይ የተዘራው ቡቃያ ሙሉ በሙሉ መጥፋቱን ተናግረው በበልግ ወቅት ይሰበሰባል ተብሎ የሚጠበቀው ከአራት ሚሊዮን ኩንታር ምርት ውስጥ ለቤት ቀለብ እንኳን የተገኘ ምርት የለምም ብሏል። ምንም አሁን ኤክስፐክት የሚደረግ ይልድ የለም። እነዚህን ግን እንኳን ለአለማል ፎሬጅ ጭምር አርቨስት አድርገው ለመጠቀምም ሲባል ለአርቨስቲንግ ስቴት ጭምር አልበቃም። ኖርማሊ እዛው ነው ውል አድርጎ የጠፋውን በተመሳሳይ በአማሮ ልዩ ወረዳ የዶርባ ቀበሌ አርሶ አደር ጴጥሮስ ለእንጆም ለዘር እንኳን የሚሆን ምርት አላገኘንም ሲሉ ተናግሯል። አስራ አንድ የቤተሰብ አባላት አስተዳዳሪ ነኝ ያሉት አቶ ጴጥሮስ ከአየር ጸባይ መዛባት በተጨማሪ የጠጥቷ ችግር

में भी तो कहांतजार हो दोस्त वो था आंधी ከአማሮ ልዩ ወረዳ ግብርና ጽሕፈት ቤት የተገኘው መረጃ እንደሚያሳየው ከሆነ ከ77 ሺህ በላይ ዜጎች ለአስቸኳይ የምግብ እርዳታ ተጋልጧል። በሁለቱም ወረዳዎች የድርቁ መንሴ የዝናብ እጥረትና በአካባቢው ለአመታት ዘልቋል የተባለው የጸጥታ ችግር መሆኑን በተደጋጋሚ ተገልጿል። የደቡብ ክልል መንግስት ድጋፍ እንዲያደርግና የእርዳታ እህል እንዲያቀርብ ጥያቄ ቢቀርብም በቂ ድጋፍ አልተደረገም ነው የተባለው። እርዳታው በአጭር ጊዜ ውስጥ የማይደርስ ከሆነ በረሃብ ምክንያት የሰዎች ህይወት የማለፍ ዕድሉ ከፍተኛ ነው ሲሉ የቡርጂ ወረዳ የግብርና ጽፈት ቤት ኃላፊ አቶ ሽብሩ ለአሜሪካ ድምጽ በስልክ ገልጿል። ከዚህ በኋላ ኖርማሊ የሚጠበቀው ሞት ነው። ምንም የምንጠብቀው ነገር የለም። ለመንግስት ገጠር ላይ ኖርማሊ ወርደን የምናየው ነገር አለ። ይህን እንኳን ሰው የሚበላውን የሚቀምጠውን አ በጣም በቃ በከፋ ሁኔታ ውስጥ ነው ያለው። አሁን ያለው ሁኔታ በጣም አሳሳቢ ነው። በደቡብ ክልል የአደጋ ስጋት ተጋላጭነት ላይ የክልሉ አደጋ ስጋት ስራ አመራር ምክር ቤት ዛሬ ውይይት ያደረገ ሲሆን የክልሉ ርዕሰ መስተዳድርና የአደጋ ስጋት ስራ አመራር ምክር ቤት ሰብሳቢ አቶ ርስቱ ይርዳው ከበልግ ዝናብ መዘግየትና መቆራረጥ ጋር ተያይዞ የምርት መቀነስ መኖሩን ገልጿል። በክልሉ 3.4 ሚሊዮን ዜጎች ለምግብ እርዳታ መጋለጣቸውን ከዚህም ውስጥ ከ2.4 ሚሊዮን በላይ ለሚሆኑ ዜጎች አስቸኳይ ድጋፍ እንደሚያስፈልጋቸው አትርስቱ ተናግሯል ሲል ዛሬ የክልሉ የመንግስት ቴሌቪዥን ጣቢያ ዘግቧል። በተለይ ከ700 ሺህ በላይ ዜጎች የቅርብ ክትትል እንደሚያስፈልጋቸው በጥናት መለየቱንም ገልጿል። የክልሉ መንግስትም አቅሙ የፈቀደውን ሁሉ በማድረግ ዜጎችን የመደገፍ ስራም ይሰራል ብሏል ያሉት ርዕሰ መስተዳድሩ ችግሩ ከክልሉ መንግስት አቅም በላይ ስለሆነም የፌደራል መንግስትና አጋር አካላት ድጋፍ እንደሚያሻም ጠቅሰዋል። የክልሉ የአደጋ ስጋት ስራ አመራር ምክር ቤት በጉዳዩ ላይ ተወያይቶበት አቅጣጫ እንደሚያስቀምጥም ተጠቁሟል። በኢትዮጵያ የዩኤስ ኤድ ዲሬክተር ሲያን ጆንስ በድርቅ ምክንያት በአገሪቱ 7.4 ሚሊዮን ኢትዮጵያውያን ለአስቸኳይ የምግብ እርዳታ መጋለጣቸውን ጠቅሰው ዩኤስ 488 ሚሊዮን የአሜሪካ ዶላር ድጋፍ ማቅረቧን ተናግሯል። አሁን በአገሪቱ የተከሰተው ከ120 ዓመታት በኋላ የታየ አስከፊ ድርቅ ነው ስሉም አክለዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም